ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማልን። የአረጋውያን መጠወሪያ ተቋማት ላይ ምርመራ ያካሄደው ሮያል ኮሚሽን ሪፖርቱን ለጠቅላይ እንደ ራሴው አስረከበ። ዩናይትድ ስቴትስ በኢራን በሚደገፍ ሚልሻ ቡድናት ላይ የአየር ጥቃት ፈጸመች። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የአረጋውያን መጠወሪያ ተቋማትን የመረመረው ሮያል ኮሚሽንን ሪፖርት በሚቀጥለው ሳምንት ለህዝብ ይፋ ከመሆኑ በፊት በሳምንቱ መጨረሻ ላይ ቀደም ብለው እንደሚያነበቡ ተናገሩ። ሁለት ዓመታት የፈጀው ምርመራ ተጠዋሪዎችን ለጉዳት መዳረግና ማጋለጥ፣ የበዛ አስተዳደር ዝንፈት መፈጸምን አስመልክቶ አሰራሩ ላይ ሙሉ የማሻሻያ ለውጥ ማካሄድ ግድ እንደሚል ጠቁሟል። በጋራ ብልጽግናው የሚደጎመው ኢንዱስትሪ በኮሮና ቫይረስ ሳቢያ 685 ተጠዋሪዎቹ ለልፈተ ህይወት መብቃታቸውን ተከትሎ ብርቱ ትችት ደርሶበታል። አቶ ሞሪሰን ሪፖርቱ በእጅጉ ስሜትን አዋኪ እንደሚሆን ከወዲሁ ያላቸውን ግምት ጠቁመዋል። ሮያል ኮሚሽኑ ሪፖርቱን ለጠቅላይ እንደራሴው አስረክቧል። የዩናይትድ ስቴትስ መከላከያ ሚኒስትር ሶሪያ ውስጥ በሚገኘውና በኢራን በሚደገፈው የሚሊሻ ቡድናት ላይ የአየር ጥቃት ፈጸመ። ፔንታጎን ባካሄደው የአየር ጥቃት የሚሊሻ ቡድናቱን የተለያዩ ካምፖች ማውደሙን አስታውቋል። ፕሬዚደንት ባይድን የአየር ጥቃቱ እንዲሰነዘር ትዕዛዝ የሰጡት የሚሊሻ ቡድናቱ ኢራቅ ውስጥ በዩናይትድ ስቴትስና የህብረ ብሔሩ ጦር አባላት ላይ ጥቃቶችን ፈጽመዋል ከሚል እንደሆነም ተነግሯል። የአሜሪካ መከላከያ ሚኒስትር ሎይድ ኦስቲን የኢራቅ ስለላ ቡድን ጠቃሚ መረጃዎች ለጥቃቱ ስኬት አስተዋጽኦ እንዳበረከቱም ገልጠዋል። ቪክቶሪያ ከዛሬ አርብ ፌብርዋሪ 26 እኩለ ሌሊት ጀምሮ ጥላ የነበረውን የኮሮና ቫይረስ ገደብ ታላላለች። በዚህም መሠረት ከቤት ለመውጣት ገደብ አይኖርም። በአደባባይ እስከ መቶ ሰዎች መሰባሰብ ይችላሉ። ነዋሪዎች በቀን ውስጥ እስከ 30 ሰዎች ቤታቸው ውስጥ ማስተናገድ ይቻላቸዋል። የፊት ጭምብሎችን ማጥለቅ ግድ የሚያሰኙትም የሕዝብ ትራንስፖርት ታክሲና፣ ሌሎች በጋራ የሚጋሯቸው የትራንስፖርት አገልግሎቶችን ሲጠቀሙ፣ የአረጋውያን መጣወሪያ ተቋማትን ሲጎበኙ፣ ትላልቅ የችርቻሮ ሱቆች፣ የገበያ አዳራሾችና ሱፐርማርኬቶች የመሳሰሉ የቤት ውስጥ መገበያያ ስፍራዎች ሲገኙ ይሆናል። ሥራንም አስመልክቶ ከ75 ፐርሰንት ያልበለጡ ሰራተኞች ወደ ሥራ ገበታቸው መመለስ ይችላሉ። በውጭና በቤት ውስጥ ሰርግና ቀብር ሲካሄድ ገደብ አይኖርም። በግል መኖሪያ ሲካሄድ ከ30 በላይ እድምተኞችና ለቀስተኞች መገኘት አይችሉም። ሲድኒ ውስጥ የደረሰችበት ሳይታወቅ ቀርቶ የነበረችው ሜሊሳ ካዲክ በኒው ሳውዝ ዌልስ ደቡብ ባህር ዳርቻ አስከሬኗ ተገኝቷል። የ49 ዓመቷ ሴት በወርሃ ኖቬምበር የአውስትራሊያ ደህንነትና መዋለ ንዋይ ኮሚሽን ዶቨር ሃይትስ የሚገኘው ቤቷን በፍርድ ቤት ማዝዣ በረበረ ማግስት የደረሰችበት አለመታወቁ ተገልጧል። ራሷን የፋይናንስ አማካሪ ነኝ በሚል የሐሰት መረጃ በሚሊዮኖች የሚቆጠሩ ዶላሮችን ከ60 መዋለ ንዋይ አፍሳሾች አጭበርብራ ወስዳለች በሚል የስርቆት ክስ ትፈለግ ነበር። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 65 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 79 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 31 ኢትዮጵያ ብር ከ73 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባና አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 17፣ ከፍተኛ 30 አድላይድ ፀሐያማ ሆኖ ይውላል ዝቅተኛ 13 ከፍተኛ 28 ሜልበርን በከፊል ደመናማ ይሆናል ዝቅተኛ 1 11 ከፍተኛ 21 ሆባርት በከፊል ደመናማ ይሆናል ዝቅተኛ 10 ከፍተኛ 20 ካምብራ ደመናማ ይሆናል ዝቅተኛ 12 ከፍተኛ 27 ት ሲድኒ ብራ ይሆናል ዝቅተኛ 19 ከፍተኛ 26 ብሪስበን በከፊል ደመናማ ይሆናል ዝቅተኛ 23 ከፍተኛ 31። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 25 ከፍተኛ 33። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ 12 ከፍተኛ 24። ዜናውን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአረጋውያን መጠወሪያ ተቋማት ላይ ምርመራ ያካሄደው ሮያል ኮሚሽን ሪፖርቱን ለጠቅላይ እንደራሴው አስረከበ። ዩናይትድ ስቴትስ በኢራን በሚደገፍ ሚሊሻ ቡድን ላይ የአየር ጥቃት ፈጸመች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።